የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ህዳር 26 2015 ዓመተ ምህረት ዝግጅታችን ጀመረ tout ce በተለያዩ ከፍተኛ የትምህርት ተቋማት የሚሰሩ መምህራን የስራ ማቆም አድማ መቱ። የዩኒቨርሲቲ መምህራንንና የኢትዮጵያ ዩኒቨርሲቲዎች መምህራን ማህበርን አነጋግረናል። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በኢትዮጵያ የሀገራዊ ምክክሮች ዙሪያ ተጽዕኖ የሚያሳድሩ ጉዳዮችን የሚዳስስ ዘገባም ይኖረናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ጊዜ ነኝ ኤሊያስ አስማረ ከስቱዲዮ ያቀናብርልናል በምስልና ድምፅ ቅንብር ሲሳ አሸናፊ ና ግርማ ደገፋ አብረውን ያመሻሉ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል እንድትከታተሉን እንጋብዛለን እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን እናንተም አብራችሁን ቆዩ አ አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግድወል ነኝ። በኢትዮጵያ በድርቅ በተጠቁ አካባቢዎች የሚገኙ አስር ሚሊዮን የሚሆኑ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የተመድ የምግብና የእርሻ ድርጅት ፋኦ አስታውቋል። ፋኦ በመግለጫው የሶማሌ፣ ኦሮሚያ ሲዳማ እና የደቡብ ብሔር ብሔረሰቦችና ህዝቦች ክልሎች በከፍተኛ ሁኔታ የተጠቁ አካባቢዎች ናቸው ብሏል። የሶማሌ ክልልን የጎበኙት የድርጅቱ የአስቸኳይ ጊዜ እርዳታ ኃላፊ የሆኑት ሬን ፖልሰን የድርቁን ከፍተኛ አሳሳቢነት አንስተው የተሻለ የአስቸኳይ ጊዜ ምላሽ ያስፈልጋል ብለዋል። ኃላፊው እንዳሉት ለረዴት ሥራዎች ዋናው ጋሬጣ የሆነው የገንዘብ በበቂ መጠና ለመገኘት ሲሆን ፋኦ በኢትዮጵያ ላለው ድርቅ ምላሽ ለመስጠት ከጠየቀው ውስጥ ያገኘው 14 በመቶውን ብቻ እንደሆነ ጠቁመዋል። በሶማሌ ክልል ብቻ 691500 የሚሆኑ ሰዎችን በሕይወት አድን እርዳታ መታደጉን የገለጸው ድርጅቱ በያዝነው የፈረንጆች ዓመት በኢትዮጵያ 7.5 ሚሊዮን ሰዎችን መርዳቱን አመልክቷል። በከባቢ አየር ለውጥና በሰብአዊ ቀውስ ምክንያት ችግር ውስጥ የወደቁትን 110 ሚሊዮን ህጻናት ለመታደግ 10.3 ቢሊዮን ዶላር እንደሚያስፈልገው የተመድ የህጻናት አድን ድርጅት ዩኒሴፍ አስታውቋል። በዓለማችን ታሪክ አይተነው የማናውቀው ብዛት ያላቸው ህጻናት የሰብአዊ እርዳታ ይሻሉ ብለዋል የድርጅቱ ዋና ስራ አስፈጻሚ ካትሪን ረስል። በሰብአዊ ቀውስ በኮቪድ-19 ወረርሽኝና በከባቢ አየር ለውጥ ምክንያት ችግር ውስጥ ለወደቁ 173 ሚሊዮን ሰዎች አስቸኳይ እርዳታ ያስፈልጋል ሲል ድርጅቱ ዛሬ ጥሪ አቅርቧል። ከእነዚህ ውስጥ 110 ሚሊዮን የሚሆኑት ህፃናት ናቸው። የከባቢ አየር ለውጥ ሁኔታውን እንዳባባሰውና ባለፉት አስርት ዓመታት የታየው የአየር ሁኔታ እስካሁን ሞቃታማ ተብሎ የተመዘገበ መሆኑንም እንዲሁም ባለፉት ሰላሳ ዓመታት ከከባቢ አየር ለውጥ ጋር የተገናኙ አደጋዎች በሶስት እጥፍ መጨመራቸውን የህፃናት አድን ድርጅቱ በወጣው ጥሪ ላይ ጠቁሟል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሱዳን ጄኔራሎችና የዲሞክራሲ አቀንቃኝ ቡድን በአገሪቱ አዲስ በሲቪል የሚመራ የሽግግር መንግስት ለመመስረት ስምምነት ላይ ደርሰዋል። በስምምነቱ መሰረት በሲቪል የሚመራው የሽግግር መንግስት አገሪቱን ለምርጫ በማዘጋጀት ወደፊት የምትመራበትን መንገድ ያመቻቻል ተብሏል። ስምምነቱ የተፈረመው በሁለት የሱዳን ከፍተኛ ጀኔራሎች ማለትም ጀኔራል አብደልፈታ አልቡራን እና ጀኔራል ሃምዳን ዳጋሎ በአንድ ወገን፣ እንዲሁም የነፃነትና የለውጥ ኃይሎች የተሰኘው እና በአገሪቱ የሚገኘው ትልቁ የዲሞክራሲ አቀንቃይ ቡድን መሪዎች በሌላ ወገን እንደሆነ የአሶሴትድ ፕሬስ ሪፖርት አመልክቷል። ነገር ግን በርካታ የሱዳን ተቃዋሚ ቡድኖች ከስምምነቱ ውጪ ለመሆን ወስነዋል። ከእነዚህ አንዱ ሰፊ መሠረት ያለውና ሬዚስተንስ ግሩፕ የተሰኘው ቡድን አገሪቱን እየመሩ ካሉት ጄኔራሎች ጋር እንደማይነጋገር አስታውቋል። ስምምነቱ የሱዳን ሰራዊት ከፖለቲካ ገለል እንዲል፣ በተጨማሪም አብዮታዊ ኃይሎች ብለው የሚጠሯቸውና ስምምነቱን የፈረሙ ቡድኖች አገሪቱን ለሁለት የሽግግር ዓመታት የሚመራ ጠቅላይ ሚኒስትር እንደሚመርጡ አመልክቷል። ዩናይትድ ስቴትስ ተገንጣዮችን ይደግፋሉ የተባሉ ሶስት ተጠርጣሪዎችን መያዟን ካሜሩን አድንቃለች። ግለሰቦቹ በካሜሩን ምዕራባዊ ክፍል ተገንጣዮች የሚፈጥሩትን ውከት በመደገፍ ተጠርጥረዋል። ከሳምንት በፊት የተያዙትና አሜሪካዊ ዜግነት ያላቸው ሦስቱ ግለሰቦች የአሜሪካ የፍትህ መሥሪያ ቤት በሌላ አገር የሚገኙ ሰዎችን በማፈልና የጅምላ ጨራሽ መሣሪያዎችን በመጠቀም ከሷቸዋል። የካሜሩን መንግስት በአገሪቱ የሚካሄደውን ሁከት ይደግፋሉ ያለቻቸውን ግለሰቦች አሜሪካና አውሮፓ እንዲያድኑላት ትብብር ሲጠይቅ ሰንብቷል። ላለፉት አምስት ዓመታት በአገሪቱ ምዕራባዊ ክፍል በተገንጣዮች እየተካሄደ ነው ያሉትን ሁከት ይደግፋሉ የተባሉት ግለሰቦች በአሜሪካ የፍትህ መስሪያ ቤት በመያዛቸው እና በመከሰሳቸው ካሜሩን እፎይታዋን ገልጻለች። ባለፉት ሁለት ዓመታት በርካታ መፈንቅለ መንግስቶችን ያስተናገደው የምዕራብ አፍሪካ ክልል ሀገራት መሪዎች ደህንነትንና ህገ መንግስታዊ ስርዓትን ለመጠበቅ የሰላም አስከባሪ ኃይል ለመመስረት ትናንት እሁድ ተስማምተዋል። የምዕራብ አፍሪካ አገራት የኢኮኖሚ ኮሚሽን ኤኮዋስ ተብሎ የሚጠራው የቀጠናው ማህበር በአባል ሀገራት ውስጥ ህገ መንግስታዊ ስርዓት እንዲሰፍን ለመስራት እንደሚጥር አስታውቋል። የመፈንቅለ መንግሥት ቀለበት ተብሎ መጠራት የጀመረው የምዕራብና መካከለኛው አፍሪካ ክልል ባለፉት አስርተ ዓመታት በርካታ መፈንቅለ መንግስቶች ሲካሄዱበት ሰንብቷል ኤኮዋስ ባወጣው የጋራ መግለጫ አባል አገራቱ ደህንነትን ለማረጋገጥ ሽብርተኝነትን ለመዋጋት እንዲሁም በአባል አገራት ውስጥ አስፈላጊ ሆኖ ሲገኝ ህገ መንግስታዊ ስርዓትን ለማስፈን የሚረዳ አንድ ቀጠናዊ ጦር ለመገንባት ወስነዋል የኤኮዋስ ሀገራት መሪዎች በተጨማሪም በማሊ የታገቱትን 46 የአይቮሪ የአይቮሪኮስት ወታደሮችን በተመለከተ ያላቸውን ስጋት ገልጸዋል። የማይለቀቁ ከሆነ ግን አንዳንድ እርምጃዎች የመውሰድ መብታችንን እንጠቀማለን ብለዋል። በመግለጫቸው በጊኒ ሁሉንም አካታች ውይይት እንዲካሄድ ጥሪ ሲያደርጉ፣ በቡርኪና ፋሶ ያለው ሁኔታ ደግሞ እንደሚያሳስባቸው የኤኮዋስ መሪዎቹ አስታውቀዋል። በናይጄሪያ በሰሜን ምዕራብ ካትሲና ግዛት ቅዳሜ አመሻሹ ላይ ከነበሩበት መስጊድ በታጣቂዎች ታፍነው የተወሰዱ አራት ሰዎችን ማዳኑን እና እስካሁን የደረሱበት ያልታወቀ አስራ ሶስት ሌሎች በመፈለግ ላይ መሆኑን የአገሪቱ ፖሊስ አስታወቀ። ቲሞቲ ኦቢዙ ከአቡጃ ናይጄሪያ ያጠናቀረውን የዚህን አጭር ዘገባ ዝርዝር አሉላ ከበደ ያቀርበዋል። የካትሲና ግዛት ፖሊስ ቃል አቀባይ ጋምቦ ኢሳ ዛሬ ሰኞ እንዳስታወቁት በመስጊዱ ላይ የተቃጣውን ጥቃት ተከትሎ ታፍነው ከተወሰዱ በኋላ እስካሁን ያልተገኙት አማኞች አብዛኞቹ አዋቂ ወንዶች ናቸው። ቅዳሜ አመሻሹ ላይ ነው ከአቡጃ በስተሰሜን በተሽከርካሪ ጉዞ ስድስት ሰዓት ያህል ከሚወስድ ርቀት ላይ ከምትገኘው ፈንቷ ካለ መስጊድ ሞተር ብስክሌት እያሽከረከሩ የደረሱት ታጣቂዎች የመስጊዱን ኢማም እና አንድ ሌላ ሰው ተኩሰው ከመቱ በኋላ ጸሎት በማድረስ ላይ የነበሩትን አማንያን አፍነው የወሰዱት በጥይት የተመቱት ሁለት ሰዎች በህይወት መትረፋቸውንና በአካባቢው ከሚገኝ ሆስፒታል ሕክምና እየተደረገላቸው መሆኑንም ኢሳ ለአሜሪካ ድምፅ በስልክ በሰጡት አስተያየት አስረድተዋል። በዕለቱ ምዕመናኑ የምሽቱን የመጨረሻ ጸሎት እያደረሱ ነበረ። የፖሊስ ቡድናችን አባላት በስፍራው ከመድረሳቸው በፊት ወንበዴዎቹ ከምዕመናኑ አንዱን አፍነው ከአካባቢው ተሰውረው ነበረ። ሆኖም የፖሊስና የአካባቢው ነዋሪዎች ቀኝ ቡድን በጥምር ባደረጉት ክትትል አሸባሪዎችን አሳደው ከጠለፏቸው ሰዎች መካከል አራቱን ማስለቀቅ ችለዋል። በአሁኑም ሰዓት የቀሩትን 13 ያክል ሰዎች ለማስለቀቅ ፍለጋችንን ቀጥለናል። ይህ በእንዲህ እንዳለ ከአርባ በላይ ሰዎች እስካሁን የገቡበት አልታወቀም ሲሉ የሀገር ውስጥ መገናኛ ብዙሀን ዘግበዋል። በመስጊዱ ላይ የደረሰው የቅዳሜው ጥቃት ሰሜን ናይጄሪያ ውስጥ በተከታታይ እየታየ ያለው ሰዎችን እየጠለፉ የማስለቀቂያ ገንዘብ ከሚጠየቅበት እና ባለስልጣናት እስካሁን ሁነኛ መቋጫ ማበጀግ ካልቻሉለት የወንጀል ድርጊት የቅርብ ጊዜው መሆኑ ነው። ጥቃቱ ቀጣዩ ፕሬዝዳንት ከሚመረጥበት የፊታችን የካቲት ምርጫ በፊት የአገሪቱን ደህንነት ይዞታ ያሻሽሉ ዘንድ በፕሬዝዳንት መሐመዱ ቡሃሪ መንግስት ላይ የሚቀርበውን ግፊት ይበልጥ እያጠናከረው መጥቷል። በሌላ ዜና የናይጄሪያ ብሔራዊ ፖሊስ ዛሬ ሰኞ ከአቡጃ ካዱና የሚወስደው የባቡር መስመር ዳግም ሲከፈት ከፍተኛ የጸጥታ ጥበቃ ኃይል በአካባቢው ማሰማራቱ ታውቋል እንደ አውሮፓውያን የቀን አቆጣጠር። ባለፈው መጋቢት 28 አመሻሹ ላይ ታጣቂዎች ባደረሱት ጥቃት ዘጠኝ ተሳፋሪዎችን ገድለው ሌሎች ስልሳ ሁለት ሰዎችን ጠልፈው መውሰዳቸውን ተከትሎ የባቡር አገልግሎቱ ተቋርጦ መቆየቱ ይታወቃል። ከዚያም በተደረጉ ድርድሮች ጥቂት በጥቂት በቡድን በቡድን እያደረጉ የታገቱትን ተሳፋሪዎች ሲለቁ ቆይተው የመጨረሻዎቹ ታጋቾች ጥቅምት ወር ላይ ነፃ መውጣታቸው ተዘግቧል። በሌላ በኩል ባለፈው መጋቢት ታጣቂዎች የባቡር ሀዲድና ተጓዥ ባቡርን በከፍተኛ ፍንዳታ አውድመው በተጨማሪም ተኩስ በመክፈት ስምንት ገድለው 26 ካቆሰሉ በኋላ ተዘግቶ የነበረው የናይጄሪያን መዲና ከሰሜኑ የአገሪቱ ክፍል ጋር የሚያገናኘው የባቡር መንገድ ዛሬ ሰኞ እንደገና መከፈቱን የኤፍፒ ሪፖርት አመልክቷል። በአገሪቱ ከተፈጸሙት ከፍተኛ ጥቃቶች አንዱ ነው በተባለው ያለፈው መጋቢት ጥቃት ከውድመትና ከሰው ሞት በተጨማሪ አጥቂዎች በርካታ ተጓዦችን አግተው ነበር። ከአጋቾቹ ጋር በተደረገ ድርድር ቁጥራቸው በውድ ያልተገለጸ ታጋቾች ቀስ በቀስ መለቀቃቸው ይታወሳል። አጋቾቹ ጠቀም ያለ ቤዛ እንደተቀበሉም ታውቋል። አቡጃን ካዱና ከተባለች የአገሪቱ ሰሜናዊ ከተማ የሚያገናኘው ባቡር ዛሬ ጠዋት መነሳቱን፣ ነገር ግን አንድ ሶስተኛ ተሳፋሪዎችን ብቻ እንደያዘ እና መስመሩ በመከፈቱ ግን ተገልጋዮች ደስተኛ መሆናቸውን በባቡር ጣቢያው ከተገኘው የኤኤፍፒ ሪፖርተር ለማወቅ ተችሏል። ሆኖም ግን አሁንም የደህንነታቸው ጉዳይ እንደሚያሳስባቸው ተሳፋሪዎቹ አልሸሸጉም። በመጨረሻም አድማጮች የዩናይትድ ስቴትስ ጠቅላይ ፍርድ ቤት አንድ የክርስቲያን ሃይማኖት ተከታይ የሆነ የድኅረ ገጽ ንድፍ አውጪ የተመሳሳይ ፆታ ጥንዶችን ሰርግ ድኅረ ገጽ አልነድፍም የማለቱን ጉዳይ ዛሬ ይመለከታል ተብሎ ይጠበቃል። በአሜሪካ በሃይማኖተኞችና በተመሳሳይ ፆታ ነፃነት አቀንቃኞች መካከል የሚደረግ ሌላው ፍልሚያ ተደርጎ በመታየት ላይ ነው። የኮሎራዶ ነዋሪ የሆነችው የድኅረ ገጽ ንድፍ አውጪ ሎሪ ስሚዝ እና አጋሮቿ ፍርድ ቤቱ በእነርሱ ላይ የሚፈርድ ከሆነ የሥነ ጥበብ ባለሙያዎች፣ ሰዓሊዎች፣ ጸሐፍትና ሙዚቀኞች ሃይማኖታቸው የማይፈቅድላቸውን ነገር እንዲፈጽሙ ያስገድዳቸዋል ሲሉ ይከራከራሉ። እንደ አሶሲኤትድ ፕሬስ ዘገባ የሎሪ ስሚዝ ተቀናቃኞች መከራከሪያ ደግሞ ፍርዱ ለእርሷ ካጋደለ አገልግሎት ሰጪዎች በጥቁሮች ሀይዶች፣ ሙስሊሞች፣ ስደተኞች ቅይጥ ዘር ባላቸው እና በሌሎችም ላይ አድሎ እንዲፈጽሙ ያደርጋል የሚል ነው። ከጠቅላይ ፍርድ ቤቱ ዘጠኙ ዳኞች ውስጥ ስድስቱ ወግ አጥባቂ ሲሆኑ ከዚህ በፊት በወሰኗቸው ጉዳዮች ውስጥ ወደ ሃይማኖተኞች እንደሚያጋድሉ ታውቋል። ጉዳዩ ወደ ጠቅላይ ፍርድ ቤቱ የመጣው ከጠቅላይ ፍርድ ቤቱ ባሻገር የሚገኘው የአሜሪካ ኮንግረስ የተመሳሳይ ጾታ የትዳር መብትን የሚፈቅድ ረቂቅ ደንብ በማጠናቀቅ ላይ ባለበት ወቅት ነው። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተፈጽሟል። ከሌሎች ዝግጅቶች ጋር አብራችሁ ቆዩ። መልካም ምሽት። እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ህዳር 26 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደ ሆነው የአበየርን ዘገባ ንለፍ። ያነሳናቸው ጥቅማ ጥቅሞችና የደሞዝ ጭማሪ በመንግስት በኩል ምላሽ አላገኙም ያሉ በኢትዮጵያ የተለያዩ የከፍተኛ ትምህርት ተቋማት የሚሰሩ መምህራን የስራ ማቆም አድማ ማድረጋቸው ተሰምቷል። መምህራኖቹ አሁን ካለው የኑሮ ውድነት ጋር የማይጣጣም ደሞዝ እንደሚከፈላቸው ገልጸው ኑሯቸውን ለመምራትም ሆነ የተመደቡበትን ስራ ለመስራት መቸገራቸውን ለአሜሪካ ድምጽ ተናግረዋል። የኢትዮጵያ ዩኒቨርስቲዎች መምህራን ማህበር ግን በማበ የማህበሩ የተጠራ ተጠራ የስራ ማቆም አድማ እንደሌለ ገልጿል። ማህበሩ የመምህራኑን ጥቅማጥቅም ጨምሮ ሌሎች ጥያቄዎችን ለመንግስት እንዳቀረበና ምላሽ እየተጠባበቀ መሆኑን ጠቁሞ አብዛኞቹ ዩኒቨርሲቲዎች በስራ ላይ ይገኛሉ ብሏል። መስፍን አራጌ ዝርዝር አለው። የወልዲያ ዩኒቨርሲቲ መምህርና ስማቸውን መግለጽ ያልፈለጉ አስተያየት ሰጪ የስራ ማቆም አድማ ዋነኛ ምክንያት መምህሩ የሚያገኙ ገቢ አነስተኛ መሆኑ ነው ብለዋል። በዋናነት አንገብጋቢው እና በመምህራኑ ዘንድ እየተጠየቀ ያለው ምንድን ነው? በባለሙያዎች ተጠንቶ ለመምህራን የደሞዝ እስኬል ማሻሻያ የተደረገበት መንግስት ለሌላው የሲቪል ሰረባን ደሞዝ ሲያሻሽል ለመምህራኑ እስኬል አስጠንቶ አቅርቦ ነበርና ያ ነገር መምህራን ላይ ሲደርስ በተለይ የከፍተኛ ትምህርት ተቋማት መምህራን ላይ ሲደርስ አልተተገበረም ለምን ምንድን ነው የሚል ከፍተኛ ጥያቄ ነው የተጠየቀው። በዋናነት ይሄ አድማው አስኳል ወይም አንኳር ነጥቡ ይሄ ነው። ኢትዮጵያ ለከፍተኛ የትምህርት ተቋማት መምህራን የምትከፍለው ክፍያ ከሌሎች ድሀ አፍሪካ ሀገራት ያነሰ እንደሆነ አስተያየት ሰጪው አክለው ገልጸዋል። ጠቅላይ ሚኒስትሩ በቴሌቪዥን ቀርበው ባለፈው ሲናገሩ ከምስራቅ አፍሪካ አንደኛ፣ ከሰሀራ በታች ሶስተኛ ትልቁን ኢኮኖሚ የምታንቀሳቀስ ሀገር ኢትዮጵያ ናት ብለው ተናግረዋል። ኢትዮጵያ ይህን ኢኮኖሚ የምታንቀሳቀስ ከሆነ ለመምህራን ደሞዝ ለምን መክፈል አቃታት ነው? ለምሳሌ ሶማሊያ ስድስት መቶ ሰላሳ አራት ዶላር ለመምህራኖቿ ትከፍላለች። ጎረቤታችን ኤርትራ ስድስት መቶ አርባ አምስት ዶላር እንደዚሁ ትከፍላለች። ኬንያ አንድ ሺ ዘጠኝ መቶ አስራ አራት ዶላር ለመምህራኖች ትከፍላለች። እንደዚሁም ጎረቤታችን ጅቡቲ ሁለት ሺ ሁለት መቶ ሰላሳ ስምንት ዶላር ለከፍተኛ ትምህርት ተቋማት ወይም ለዩኒቨርሲቲ መምህራን ደሞዝ ትከፍላለች። ኢትዮጵያ ግን በተቃራኒው ሁለት መቶ አስራ ሶስት ዶላር ነው እየተከፈለ ያለው። በወሎ ዩኒቨርሲቲ መምህር የሆኑት ሌላው አስተያየት ሰጭ የመምህራኑ የስራ ማቆም አድማ ተገቢ ነው ይላሉ። የተጠየቀው ጥያቄ ም ንዲ የዩኒቨርሲቲ መ ምህር ተገቢ ነው ብዬ አምናለሁ። ለምሳሌ እንደ በቀላሉ በትንሹ ብንነሳ የቤት አበል የሚለው የዛሬ ሀያ አመት ወይም አስራ አምስት አመት በወር አምስት መቶ ብር ነበር ለአንድ መምህር ማለት ነው። አሁንም ቢሆን ከአስራ አምስት ከሀያ አመት በኋላ መልሶ አምስት መቶ ብር ነው ለአንድ ዩኒቨርሲቲ መምህር የቤት ኪራይ ተብሎ የሚሰጠው ማለት ነው። አሁን ግን የቤት ኪራይ ከዛሬ አስራ አምስት አመት ከነበረው ኦልሬዲ መቶ ጥፍ ሁለት መቶ ጥፍ ሆኗል። እንደ ዴቴ እንኳ ብንወስድ አነሰ ከተባለ ለአንድ ዩኒቨርሲቲ መምህር አምስት ሺ ነው የቤት ኪራይ። ደሞዝ በአማካይ አስር ሺ ብር ነው። አስር ሺ ብር ማለት ደግሞ የእለት ሽሮ እንጀራ እንኳን አይችልም። አሁን ጫማ መቀየር፣ ልብስ መቀየር፣ ሞባይል መቀየር የሚባል ነገር አሁን ታሪክ ሆኗል ማለት ነው። ጊዜም አሁን ሰው ድምፁን አፍኖ ዝም ያለው ምንድን ነው ማውራቱ ራሱ ስለሚያሳፍር ነው። በአስቸኳይ መንግሥት ከመምህራኑ ጋር የፊት ለፊት ውይይት እንዲያደርግ የጠየቁት አስተያየት ሰጪ የስራ ማቆም አድማው ፖለቲካዊ ይዘት የለውም ሲሉ ይጠቅሳሉ። ያ ምንም እንኳን ኦፊሻል መሬት ላይ አሁን እከሌ ነው ተብሎ ኃላፊነት የሚወስድ አካል ባይኖርም መረጃው ያው በተለያዩ ሚዲያዎች በቴሌግራም በፌስቡክም በምንም ይደርሰናል እና እንቅስቃሴው ምንም አይነት የፖለቲካ ተጽዕኖ የለበትም። ምንም አይነት ዜሮ ማለት እችላለሁ እኔ። የመምህራኑ ጥያቄ የኢኮኖሚ ጥያቄ ብቻ ነው የሚመልሰውም ያው ኢኮኖሚያዊ መፍትሄ ብቻ ነው። የኢትዮጵያ ዩኒቨርሲቲዎች መምህራን ማህበር ፕሬዚዳንት ዶክተር በፈቃዱ ዘለቀ ማህበሩ ስለ አድማው መደበኛ ባልሆነ መልኩ ከደረሰው መረጃ ውጭ የሚያውቀው እንደሌለ አስረድተው የስራ ማቆም አድማው ጠቅላላ ጉባኤው ከሚያስቀምጠው መርህ ውጭ ነው ብለዋል። ማህበራችን ይህንን ኢንፎርማል ይሰማ ነው እንጂ በመንደ ማህበር እኛ ያስተላለፍነው አንድም ውሳኔ የለም። አንድም አቋም የለም። በእርግጥ የዩኒቨርሲቲ መምህራን ጥያቄዎች አሉ። ወደ አስራ አራት የሚጠጉ ጥያቄዎችም ለመንግስት በኢትዮጵያ መምህራን ማህበር በኩል ወደ ትምህርት ሚኒስቴር አስገብተን በሂደት ላይ ነው ያሉት። ሂደቱን እየተከታተልን ነው ያለ ነው። የእኛ ትልቁ ፕሪንስፕል ጥያቄዎችን ለመንግስት አቅርቦ መንግስት በጠረጴዛ ዙር እንዲያወያየን ነው ጥያቄያችን ዙሪያ ላይ ከመንግስት ጋር ቅድሚያ የምንሰጠው ለውይይት ነው። ተከታታይ ውይይቶችን አድርገን ነው በፋይናል ውሳኔ ጠቅላላ ጉባኤ ተጠርቶ ለዚያ ጠቅላላ ጉባኤ ከተጠራ በኋላ የሚወሰን ውሳኔ ነው። ያ ነው የኛ የጥያቄ አቀራረብና ከመንግስት የምጠብቀው አመላለስ፣ ይሄ ነው። ከዚህ ውጪ የሆነ ማንኛውም ነገር አናስተናል ጠቅላላ ጉባኤ ከሚወስነው ውጭ ምንም አናስተናክል። በማህበራዊ ትስስር ገጾች የተለቀቀውም የስራ ማቆም አድማ ጥሪ በህገ ወጥ መልኩ የማህበሩን መለያ አርማ በመጠቀም እንደሆነ አመለክተዋል። ስራ ማቆም አድማ ጥሪ የእኛን ሎጎ፣ የእኛን አርማ ተጠቅሞ ነው በስማችን ያወጣል። ስለዚህ ደግሞ እኛ አስፈላጊውን ክትትል እናደርጋለን። ህገ ወጥ ነው። ባለቤት ያለውን ሎጎ ተጠቅመ በሱ ስም ማውጣት ህግ ያስጠይቃል። ይህንኑ እየተከታተልን ነው ያለ ነው አሁን ወደ ጥያቄው ተደጋግሞ ሲነሳ ነበር የሚሉት የወልዲያ ዩኒቨርሲቲ ምሁሩ የስራ ማቆም አድማው ምላሽ ባለመገኘቱ እየተደረገ እንደሆነ ጠቁመዋል። የሚከፈለው ክፍያ በቂ አይደለም ብለን ስንጠይቅ ከርመናል በተደጋጋሚ ማለት ነው። ለምሳሌ በጥር ሰላሳ ሁለት ሺ አስራ ሶስት አመተ ምህረት ለብልጽግና ፓርቲ ደብዳቤ ተጽፏል። እንደዚሁም መጋቢት አስራ ሁለት ሁለት ሺ አስራ አራት አመተ ምህረት ከጠቅላይ ሚኒስትር ጽህፈት ቤት ጋር እንደዚሁ ተደርጎበታል። ግንቦት ሀያ ሁለት ሁለት ሺ አስራ አራት አመተ ምህረት ከገንዘብ ሚኒስተር ና ገቢዎች ሚኒስተር ጋር እንደዚህ ውይይት ተደርጓል። ሐምሌ ሀያ አምስት ሁለት ሺ አስራ አራት አመተ ምህረት ከሲቪል ሰርቪስ ኮሚሽን፣ ከህዝብ ተወካዮች ምክር ቤት የፋይናንስ ቋሚ ኮሚቴዎች ጋር ተደጋጋሚ ውይይት ተደርጓል። እነዚህ ነገሮች ቢደረጉም ግን አንድም የመምህራኑን ህይወት ሊቀይር የሚችል ተስፋ ሰጪ ነገር ባለመኖሩ እኛ መምህራኖች በዛሬው ቀን ህዳር ሀያ ስድስት ሁለት ሺ አስራ አምስት አመተ ምህረት ጥያቄያችን እስከሚመለስ ድረስ ወደ ስራ እንደማንገባ ገልጸን አሳውቀን በዛሬው ዕለት የመምህራን የስራ ማቆም አርማ ተጀምረዋል። ማለት ነው በአንጻሩ መንግስት አሁን ባለበት ውጥረት ላይ ሌላ ውጥረት መፍጠሩ ተገቢ አይደለም ይላሉ ዶክተር በፍቃዱ መንግስት ፋታ ሲያገኝ አገሪቷ ከነበረችበት ጦርነት የአጠቃላይ ምስቅልቅሉ የወጣ ጉዞ ውስጥ መንግስት ላይ ፕሬር ፈጥረን ሌላ ጦርነት አንፈጥረን ከሁሉ በላይ የምናስቀድመው ሀገራችን ስላ ስለዚህ መንግስት ፋታ ሲያገኝ እየጠበቅ ነው ያም ሆኖ ደግሞ በተወሰኑ ደረጃ በኢትዮጵያ መምህራን ማህበር በኩል ክትትሎች እየተደረጉበት ኢሆፕ አንዳንድ ነገሮች ቅርይዞች የአሜሪካ ድምፅ ስራ ያቆሙ የከፍተኛ ትምህርት ተቋማት ዝርዝር ባይደርሰውም ከጂንካ፣ ወራቤና ሰመራ ዩኒቨርሲቲዎች ውጭ የተወሰኑት በከፊል ሌሎቹ ደግሞ ሙሉ በሙሉ ስራ ማቆማቸውን አስተያየት ሰጪዎች ጠቁመዋል። የኢትዮጵያ ዩኒቨርሲቲዎች መምህራን ማህበር ግን በዚህ አይስማማም። አብዛኞቹ ዩኒቨርሲቲዎች በስራ ላይ መሆናቸውን በመጠቆም አሁን ባለው ሁኔታ ሪፖርቶች ብዙም የሉንም ግን አብዛኞቹ ዩኒቨርሲቲዎቻችን ኦልሞስት ኦል ማለት እንችላለን ስራ ላይ ናቸው። እኛም ስትራይክን አንዱ እንደ መጀመሪያ ፕራዮሪቲ አድርገን የማንወስደው ምክንያት እንደ ማህበር ያለውን ተጽዕኖ እንኳን አንድ ቀን አይደለም አንድ ሰዓት ስራ ቢቆሙም በዚች ድሃ አገር ላይ የሚያደርሰው ትልቅ ኢምፓክት መምህራሮቹ ካነሷቸው ጥያቄዎች ውስጥ የደሞዝ ደረጃ እርከን ይሰራ እንደ ግሪጎሪያኑ የዘመን ቀመር በ2 አምስት አምስት ሺህ ተማሪዎችን በሶስተኛ ዲግሪ ለማሰልጠን በመንግስት በኩል የተገባው ቃል ለምን ተፈጻሚ አልሆነም? ለሶስተኛ ዲግሪ ተመራቂዎች ከአስር ዓመት በፊት የነበረ የምርምርና ጥናት ማስኬጃ ድጎማ ከወቅቱ የአገሪቱ ኢኮኖሚ ጋር የተጣጣመ ይሁን የሚሉ ይገኙበታል። የአሜሪካ ድምፅ ከትምህርት ሚኒስቴር ምላሽ ለማግኘት ያደረገው ሙከራ ለጊዜው አልተሳካም። እንደ ተሳካ ምላሻቸውን ይዘን እንቀርባለን። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ ሀገራዊ ምክክር እንዲደረግ ከተለያዩ አካላትና አቅጣጫዎች ሀሳብ ሲቀርብ መቆየቱ ይታወቃል። ከቅርብ ዓመታት ወዲህ እንዲያሉ መፈክሮች እንዲያሉ መድረኮች እየተከፈቱ ለአንዳንድ ሀገሮች ጥሩ ውጤቶች ማስገኘታቸው ይታወቃል። ሌሎች ተመሳሳይ መድረኮችም ተቀራራቢ ውጤቶች አስገኝተዋል። በሌላ ጉኑ ደግሞ ተጨማሪ ችግር የፈጠሩም አይታዩም አይታጡም። በሀገራዊ ምክክር ሂደቶች ላይ ተጽዕኖ ከሚያሳድሩ ጉዳዮች መካከል አንዱ የመገናኛ ብዙሀን ሚና መሆኑ ደግሞ ብዙዎች ይስማሙበታል። በቅርቡ በሰላም ሚኒስቴር በኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት እና በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አማካኝነት ለመገናኛ ብዙሀን ባለሙያዎች ቀርቦ የነበረ አውደ ጥናትም በዚህ ላይ ያተኮረ ነበር መለስካቸው ያማሀ በሚከተለው መልኩ አቀናብሮታል። ሀገራዊ ምክክሩን የተቃናና ውጤታማ ለማድረግ የባለ ድርሻዎችን ጥረት የሚጠይቅ መሆኑ ብዙዎችን ያስማማል። ይህ የመገናኛ ብዙሀን ሚና ለሀገራዊ ምክክሩ ስኬታማነት በሚል ርዕስ በቅርቡ በተካሄደው አውደ ጥናት የኢትዮጵያ ሲቪል ማኅበረሰብ ድርጅቶች ምክር ቤት ዋና ዲሬክተር አቶ ሄኖክ መለሰ የሀገራዊ ምክክር ኮሚሽኑን የማይተኩ ተግባራትና የማይነኩ ሥልጣናቱን ጠቅሰው የኮሚሽኑን ሥራ ለማሳለጥና ለማጠናከር የሌሎችን አካላት ድርሻ አመልክተዋል። በዚህ አኳያ ተቀራርቦና ተደራጅቶ መሥራትም መልካም ፍሬ እንደሚያስገኝ አስረድተዋል። የመገናኛ ብዙሃንን ሚና በተመለከተም አቶ ሄኖክ ይህን ብለው ነበረ። ሀገራዊ ምክክር ስራዎችን በቅንጅት ለመስራት በሚደረገው ጥረት ሁሉ የሚዲያ ሚና ከፍተኛ እንደሆነ እንገነዘባለን። በሀገራዊ ምክክር ሂደቱ ላይ ማህበረሰቡን ለማንቃትና ግንዛቤ ለማስጨበጥ በሚደረገው ጥረት ሚዲያው ከፍተኛ አስተዋጽኦ ያበረክታል ተብሎ ይጠበቃል። ለሀገራዊ ምክክሩ ስኬታማነት የሂደቱ ግልጽነት፣ አሳታፊነትና ታማኝነት ወሳኝ መሆናቸውን ማስመር አስፈላጊ ነው። እነዚህም ቁልፍ የሀገራዊ ምክክር መርሆዎች ከማስገንዘብ እና ተፈጻሚነታቸውንም ከማረጋገጥ አንጻር ሚዲያው የማይተካ ሚና የሚጫወት መሆኑ የሚዲያው ባለቤቶች፣ የሚዲያው ባለሙያዎችና በአጋርነት የሚሰሩ አካላት ሁሉ ኃላፊነት የተሞላበት አካሄድ መከተል ይገባቸዋል። መሠረታዊ የፖለቲካ እታይና አሰራር ለውጥ ለማምጣት የውይይትንና የመግባባትን አስፈላጊነት የተናገሩት ደግሞ የሰላም ሚኒስትር ሚኒስትር ዴኤታው አቶ ታየ ደንደዓ፣ ሀገራዊ ምክክሩ አማራጭ የሌለው መንገድ እንደሆነም አስገንዝበዋል። ይሄ ሀገራዊ ምክክር ሂደቱ እንደው ምን ይዞ እንደሚመጣ ውጤቱን አሁን አናውቅም። ፍላጎታችን አለ። ምን ፈልገው ያ ፍላጎት እንዲሳካ መሰረታዊ የእይታ ለውጥ መሰረታዊ የባህል ለውጥ በተለይ ከውይይት ጋር ተያይዞ የለም የተባለው እያለን ያጣ ነው። ኦፍ ኮርስ አባቶቻችን አላቸው እኛንን ያጣ ነው። ሶሱን መልሰን ለማምጣት በጣም ጠቃሚ ነው። ካልተወያየን እንዴት ነው? ሌላ አማራጭ ምን አለ? የፈለገው አይነት ለውጥ ለማምጣት የትኛው አማራጭ ነው? የተለመደውማ በግጭት አዙሪት ውስጥ አቆየን። ብዙ ፖቴንሽል ለሌላ መትረፍ የሚችል አቅም እያለን ግን ለማኝ ያደረገን እሱ አካሄድ፣ በቃ እሱ አይጠቅመንም። አሁን የሚጠቅመን ቁጭ ብለን እንወያይ፣ እንቻቻል፣ እንደማመጥ። ደግሞ ችግር አለኝ የማይል ማን ነው? ተገፍቻለሁ፣ ተጎድቻለሁ የማይል ማን ነው? ሁሉም እኮ ነው። ትክክለኛው ተጎጂስ ማን ነው? ማን ነው የሚፈርደው? ፈራጅ እንወያይና እንደማመጥና እዛ ውስጥ ይታያል ማለት ነው። አገራዊ ምክክሮች በተለያዩ ሀገሮች እስከ ዛሬ ያስገኙት ውጤት የተለያየ መሆኑ ጅምሩን እንጂ ፍጻሜውን በትክክል ለማወቅ እንደማይቻል ጠቋሚ ነው። ታዲያ ውጤቱን በእርግጠኝነት ለማወቅ ባልቻልበት መንገድ መሄድ ለምን አስፈለገ? በተለይ በኢትዮጵያ ሁኔታ ይህ አገራዊ ምክክር ለምን ያስፈልጋል? ዶክተር ሞገስ ለምሴ በኢትዮጵያ ሲቪል ማኅበረሰብ ድርጅቶች ምክር ቤት የሀገራዊ ምክክሩ አማካሪ ለቪኦኤ በሰጡት ቃለ ምልልስ ለእነዚህ ጥያቄዎች ምላሽ ሰጥተዋል። ሀገራዊ ምክክር አስፈላጊ የሆኑበት ሁለት ዋና ዋና ጉዳዮች አሉ እና አንደኛው ታሪካዊ ጉዳዮች ናቸው። ሁለተኛው አሁናዊ ጉዳዮች ናቸው። ታሪካዊ ጉዳዮች የምንላቸው እንግዲህ ለዘመናት በሀገረ መንግሥት ግንባታ ሂደት ውስጥ የተከናወኑ የፖለቲካ ክንውኖች የፈጠሯቸው ቅሬታዎች የወለዷቸው ሮሮዎች፣ ቁርሾች፣ አለመግባባቶች የመሳሰሉ ነገሮች ሲንከባለሉ ቆይተው ያው በተለያየ ጊዜ ለመንግስታት መለዋወጥም ምክንያት እንደሆኑ የምናውቀው ነገር ነው። በቅርቡም በሀገሪቱ የተከሰተው የፖለቲካ ለውጥ አንዱ መነሻው እነዚህ የተደማመሩ የፖለቲካ ቅሬታዎች የፈጠሩት ነገር ነው። ስለዚህ ታሪካዊ የምንላቸው እነዚህ የፖለቲካ ጥያቄዎች ተቃውሞ ወልደው ወደ መንግስት ለውጥ እንዳደረሱን የምናውቀው ነው። ዶክተር ሞገስ ሀገራዊ ምክክሩን ግዴታ የሚያደርገው አንዱና ዋናው ምክንያት የተፈጠሩት ሀገራዊ ችግሮች በመደበኛው ፖለቲካዊና ሕጋዊ አካሄድ ሊፈቱ አለመቻላቸው እንደሆነም ያብራራሉ። ታሪካዊ ቁርሾዎቹ፣ ታሪካዊ ችግሮቹ አሁናዊ ችግሮችን አሁናዊ የፖለቲካ ቀውስ የፖለቲካ ችግሮች ይዘው መጡ። ስለዚህ የትጥቅ ትግል፣ ጦርነት፣ መፈናቀል፣ ሞት፣ ስደት፣ የሀብት መውደም፣ የዜጎች መብቶች መጣስ የመሳሰሉትን አስከተለ ማለት ነው። ስለዚህ አሁናዊ የፖለቲካ ቀውሶች ደግሞ ተከተሉ ማለት ነው። ስለዚህ እነዚህን ሁለት ጉዳዮች ለመፍታት በኖርማል አካሄድ በመደበኛው የፖለቲካ የመንግስት ውሳኔ አሰጣጥ ሂደት አድረስ ማድረግ የሚቻል ጉዳይ አይደለም። ምክንያቱም መንግስት ድረስ ማድረግ የሚችላቸው ጉዳዮች አሉ። መፍትሄ አዎ። ስለዚህ ያም ነው፣ መንግስትንም ይህንን ተደጋጋሚ የአገራዊ ምክክር ያስፈልጋል፣ በዚች ሀገር የሚለውን ጥያቄ እንዲቀበል ያደረገው ማለት ነው እና ስለዚህ መንግስት ይህንን ተቀብሎ ወደዚህ ፕሮሰስ ውስጥ እንድንገባ በአዋጅ በህግ ማዕቀፍ አበጅቶለት የፕሮሰሱን ሎንች የተደረገው በዚህ ምክንያት፣ በሁለቱ ምክንያቶች ነው ብያስባል። በአገራዊ ምክክሩ ሂደት ሌላው ትኩረት የሚሻው እና ለስኬታማነቱ አስተዋጽኦ ያደርጋል የሚባለው የሀገሪቱን ልዩ ሁኔታዎችና ባህላዊ እሴቶች ከተማን ያስገባ ምክክር መካሄዱ እንደሆነም ዶክተር ሞገስ ደምሴ የኢትዮጵያን ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ በማስታወስ ያስረዳሉ። በሀገራዊ ምክክሩ ሂደት የመገናኛ ብዙሃን ድርሻ ከፍተኛ መሆኑንና ኢትዮጵያውያን ጋዜጠኞች ያለባቸውን ኃላፊነት ጨምረው የገለጹት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር ዶክተር ዮሐንስ ሽፈራው ናቸው። ጋዜጠኞች በዚህ ሂደት ጠቃሚ አስተዋጽኦ ለማድረግ የሚችሉት የጋዜጠኝነትን መሠረታዊ መርሆዎች ሲከተሉ እንደሆነ ይመክራሉ። በሳቸው አባባል አንድ ጋዜጠኛ ከእነዚህ መርሆዎች ውጭ መስራት ሲጀምር ጋዜጠኝነቱ ያበቃል። ገለልተኛ መሆን የግድ ነው፤ ምክንያቱም አንድ ሰው ወግኖ ለሁሉም ሊሆን አይችልም። ለሁሉም ሊሆን የሚችለው ሁሉንም የራሱ ታርጌት አድርጎ ከሰራ ብቻ ነው። ጋዜጠኝነትም ይህን ነው የሚፈልገው። በአሁኑ ወቅት በዓለም ሁሉ ስማቸው ገናና የሆነ መገናኛ ብዙሀን ተቋማት ሳይቀሩ እነዚህን መሠረታዊ ጋዜጠኝነት መርሆች ወደ ጎን ገሸሽ አድርገው የአንዱን ወይንም የሌላውን ጥቅምና ፍላጎት ለማሟላት እየሰሩ መሆናቸውን የተናገሩት ዶክተር ዮሐንስ ለኢትዮጵያውያን ጋዜጠኞች በተለይ የሚሉት አላቸው። እንግዲህ አንዳንዴ መርሆቹ ማወቅ ብቻን በቂ አይደለም። ምንድን ነው መሆን ያለበት? በተለይ በዚህ በሀገራዊ ምክክሩ ላይ ጋዜጠኛው ራሱን መፈተሽ አለበት። ለዚች ሀገር የወደፊት እጣ ፈንታ የኔ ድርሻ ምንድን ነው? ጥሩ ነገር ማስብ ከሆነ ለሀገሪቷ ምን አይነት ነገር ነው መከተል ያለብኝ? አሁን እየሄድኩ ያለሁበት አካሄድ ይጠቅማል ወይስ አይጠቅም የሚለውን ራሱን ፈትሾ ከዛ ተነስቶ ቢሰራ ጥሩ ነው የሚሆነው። በሌላ በኩል ደግሞ ሀገራዊ ምክክሩን በስፋት ተደራሽ በማድረግ በኩል መገናኛ ብዙኃን ያላቸው ሚና በተመለከተ በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት የሀገራዊ ምክክሩ አማካሪ የግሌ ነው ያሉትን አመለካከት ሰጥተዋል። ዜጎች መወሰን የሚያስችል መረጃ ካላገኙ ውጤታማ ተሳትፎም አያደርጉ። መረጃ ደግሞ የሚያቀብለው ሚዲያው ነው። ስለዚህ በኔ እይታ ይሄ ምናልባት የምክር ቤቱ ወይም የሌሎች አካላት አቋም ላይሆን ይችላል። በኔ እይታ ግን ምክክሩ ያለ ሚዲያ ወይም ለሚዲያ ዝግ ሆኖ መካሄድ አለበት ብዬ አላስብም። ምክንያቱም ያ ፈንደመንታል የሆነውን የዜጎችን መረጃ የማግኘት ነፃነትም ይጋፋል፣ ትክክለኛ ውሳኔ የመወሰን አቅማቸውንም ይጎዳዋል። ስለዚህ በተቻለ መጠን መረጃ እየተለዋወጥን በመረብ ላይ የተመሰረተ አካሄዶችን እየተከተል ነገር ግን አገራዊ ምክክሩ ላይ ምክክሩ በመረጃ የተደገፈ መሆን አለበት ብዬ ነው ማስበው። በኢትዮጵያ ሀገራዊ ምክክር ለማካሄድ በአሁኑ ወቅት ከምንጊዜውም በተለየ አኳን እንቅስቃሴዎች ይታያሉ። ጉዳዩን በመሪነት የያዘው የሀገራዊ ምክክር ኮሚሽኑም ባለፉት ወራት ያከናወናቸውን ተግባራት አሳውቋል። የተለያዩ ባለድርሻ አካላትም የየራሳቸውን አስተዋጽኦ ለማበርከት የሚያደርጓቸው እንቅስቃሴዎች እየጎሉ መጥተዋል። የዚህ ሁሉ ድምር ውጤት አዎንታዊ እንዲሆን የማይመኝ ይኖር ይሆን? መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በተከታዩ ዘገባ። ወደ ዩክሬንና ሩሲያ ጦርነት ስናልፍ ምዕራባውያኑ ሀያላን ሀገሮች ሩሲያ በጎረቤቷ ዩክሬን ላይ እያካሄደች ያለውን ጦርነት አረመናዊ ሲሉ ፈርጀውታል። ክሬምሊንም እጅግ በቀዝቃዛው ክረምት ውስጥ ወሳኝ በሆኑ የዩክሬን መሠረተ ልማቶች ላይ የምታካሄደውን ጥቃት የምትጨምር መስላለች። ምዕራባውያኑም ምላሹን ሩሲያ ወደ ውጭ በምትልከው ነዳጅ ላይ ለማሳረፍ እየሞከሩ ነው። ሞስኮ ግን ሙከራዎቹን አልተቀበለችውም። በአራሽ አረብሳዴ የተጠናቀረውን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። ሩሲያ ሌሊቱን ባወረደችው የከባድ መሳሪያ ድብደባ ከየርሰን ነዳለች። ቀደም ሲል በሩሲያ ኃይሎች ቁጥጥር ስር በነበረችው በዚቹ ደቡባዊት የዩክሬን ከተማ ከሳምንታት በፊት የዩክሬን ጦር መልሶ ከተቆጣጠረ ወዲህ ጥቃቱ በርትቷል። አስቸኳይ የህክምና እርዳታ የሚሰጡ የሕክምና ባለሙያዎች የሚያክሙት አንድ ሰው ከፊል የሚሆነው መኖሪያ ቤቱ መውደሙን ይገልጻል። የከሄርሰን ነዋሪዎች ከዜሮ በታች እየወረደ ባለው ቅዝቃዜ ያለ መብራት ያለ ሙቀትና የውሃ አገልግሎት እየታገሉ ነው። ስልኮቻቸውና የኢንተርኔት አገልግሎት የሚያገኙት ተንቀሳቃሽ ከሆኑ ድንኳኖች ነው። እያፈገፈጉ ያሉት የሩሲያ ኃይሎች ወሳኝ የሆኑ መሠረተ ልማቶችን አውድመዋል። ዩክሬናውያን ከፊል የሚሆነውን የኤሌክትሪክ ማስተላለፊያ ጠግነው መልሰው እንዲሰራ ማድረጋቸውን ተናግረዋል። ምዕራባውያን አገሮች የሩሲያን ፕሬዝደንት ፑቲንን በዩክሬን ስለሚከተሉት ስልት እያወገዟቸው ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም እንዲህ ብለዋል። እሳቸው የሚያደርጉት ነገር ክረምትን እንደ መሳሪያ ሊጠቀሙበት እየሞከሩ ነው። መብራት ማጥፋት፣ ማሞቂያዎችን ማጥፋት፣ ዩክሬናውያን ልክ ወደ ክረምት ወራት ሲያመሩ በጨለማና በቅዝቃዜ እንዲዋጡ ማድረግ። ይህ በእርግጥ አረመኔነት ነው። በቅርቡ በኢንዶኔዥያ በተደረገው የበለጸጉ የቡድን ሀያ አባል አገሮች ጉባኤ የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና የብሪታንያው ጠቅላይ ሚኒስትር ሪሺ ሱናክ አንድ ላይ በመሆን ሩሲያ በዩክሬን የምታካሄደውን ጦርነት አረመኔያዊ ሲሉ የገለጹት ሲሆን እንዲቆምም ጠይቀዋል። በተመሳሳይ ስብሰባ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከእውነታው ውጪ የሆነ ጥያቄዎችን በማንዛት ጦርነቱን እንዳይቆም አድርጋለች ሲሉ ዩክሬንን ወቅሰዋል። ባለፈው ሳምንት በኢኮኖሚ ግንባር ቀደም የሆኑ የቡድን ሰባት አገሮችና አውስትራሊያ አንድ ላይ በመሆን ክሬምሊን ከዩክሬን እንድትወጣ አዲስ ጫና ለመፍጠር የሩሲያ ነዳጅ በበርሜል ከ60 ዶላሮች በላይ እንዳይሸጥ ገደብ እንዲጣል ጠይቀዋል። የሩሲያ ምክትል ጠቅላይ ሚኒስትር አሌግዛንደር ኖቫክ ሩሲያ የነዳጅ ዘይቱን ምርት የምትቀንስ እንኳ ቢሆን ምዕራባውያን ባስቀመጡት የዋጋ ተመን አትሸጥም ማለታቸውን ሮይተርስ ዘግቧል። ይህ በእንዲህ እንዳለም በስድስት አገሮች ውስጥ የሚገኙ የዩክሬን ኤምባሲዎችና ቆንስላዎች ባለፈው ሳምንት ውስጥ የእንስሳት ዓይን ያለበት ደም የነካቸው የደብዳቤ እሽጎች የደረሷቸው መሆኑን አስታውቀዋል። የስፔን ፖሊሶችም እንዲሁ ፈንጂ የያዘ ፖስታ ማድሪድ በሚገኝ የዩናይትድ ስቴትስ ኤምባሲ ማግኘቱን ጠቅሶ የሩሲያው የጥቃት ሙከራ አውግዟል። ባለስልጣናቱ ያ ፈንጂ ወደ ስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ጽህፈት ቤት ሲያመራ ከተያዘው ጋር በዋና ከተማው ወደሚገኙ የተለያዩ ቦታዎች ከተ ተላኩት መካከል አንደኛው መሆኑን ጠቅሰዋል። የስፔን ባለስልጣናት የተጠርጣሪዎችን ማንነት ያልገለጹ ቢሆንም በመንግስት ህንፃዎች አካባቢ የደህንነት ቁጥጥር ማጥበቃቸው ተመልክተዋል። በሌላም በኩል ከዚህ በተለየ መንገድ ማድሪድ ወደሚገኝ የዩክሬን ኤምባሲ የተላከው ደብዳቤ ሲከፈት በመፈንዳቱ አንድ የኤምባሲውን ሰራተኛ ማቁሰሉ ተመልክተዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ድርጊቱን የሽብር ድርጊት ሲሉ ገልጸውታል። ወደ አስር ወራት በተቃረበው ጦርነት ዩክሬን ውስጥና ውጭ ያሉ ታዛቢዎች የሩሲያ የጦር ወንጀሎችን እንዲመረምሩ ጠይቀዋል። ወደ አስር ወራት በተቃረበው ጦርነት ዩክሬን ውስጥና ውጭ ያሉ ታዛቢዎች የሩሲያ የጦር ወንጀሎች እንዲመረመሩ ጠይቀዋል። የሩሲያ ከባድ ጦር መሳሪያ ተደጋጋሚ ጥቃት ሰለባ በሆነችው በካርኪቭ ከተማ ወደፊት የሚታይ የሚሳይልና የጦር መሳሪያ መቃብርን ገንብተዋል። ሩሲያ ግን በዩክሬን ሰላማዊ ሰዎችን ኢላማ አለማድረጓን ገልጻለች። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን ዝግጅታችንን ነው በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ወደ እናንተ ከምሽቱ 3 ሰዓት ላይ ከዘወትር ከሰኞ እስከ እሁድ ይደርሳል። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብር ሐኪሞን ያማክሩ ነው። ሀኪሞን ይጠይቁ ለምሽቱ በአንድ ብዙም ልብ የማይባል ለየት ያለ የአይን ችግር ዙሪያ ነው ቅንብር ይዞ የቀረበው። ለምሽቱ ሙያዊ ትንታኔያቸውን የሚሰጡን ዶክተር ትልቅ ሰው ተሾመ የአይን ሐኪምና በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት ተባባሪ ፕሮፌሰር ናቸው። አሉላ ከበደን ያነጋገራቸው። ዶክተር ትልቅ ሰው በቅድሚያ ያለጊዜው አመሰግናለሁ። የዛሬው ሀኪሙን ይጠይቁ ፕሮግራማችን በልማድ በእንግሊዝኛው አጠራር ከለር ብላይንድነስ በመባል የሚታወቀውን ቀለማትን ያለማየት ወይም በትክክል ያለመለየት ችግር ይመለከታል። እስኪ የችግሩን ምንነት በቅጡ ለመረዳት እንሞክር። ይህ ከለር ብላይንድነስ የሚል ስያሜ የተሰጠው የሕመም አይነት በምን ይፈጠራል? ምንድን ነው ጠባዩስ? ከለር ብላይንድነስ ወይም ከለር ያለማየት ችግር በአብዛኛው ሄሬዲታሪ ወይም በዘር የሚመጣ ችግር ነው በመጠኑ ደግሞ ከአንዳንድ አይነ በሽታዎች ጋር ተያይዞ አይን ውስጥ ያለው ሂትለር የሚባለው ላይ በሚደርስ ጉዳትም ሊመጣ ይችላል። አብዛኛው ግን የሚወለድ ማለት ነው፣ ጄኔቲክ የሆነ ችግር ነው። በዘር የምንኖር ሰው ምናልባት ወላጆቻችን ወይም የእነሱ ወላጆች ወደ ኋላም ሊሄድ የሚችል ዘር ሀረግ ተከትሎ የሚመጣ የአይን ችግር ነው። በዘር አረግ የሚመጣ ነው። አብዛኛውን ጊዜ ወንዶችን ነው አፌክት የሚያደርገው። ይሄ አሁን ሬድ ግሪን የሚባለው ቀይ አረንጓዴ ከለር ብላይንድነት የሚባለው አብዛኛው ኮመን የሆነው እሱ ነው። ከስምንት ፐርሰንት የሚሆኑ ወንዶች በዚህ አፌክትድ ይሆናሉ ተብሎ ይታሰባል። ይህ አብዛኛው አሁን ባለው ጄኔቲክ ወይም በዘር የሚተላለፍ ችግር ነው። ከመቶ ሰዎች ስምንቱ ለዚህ ሊጋለጡ ይችላሉ። በሴቶች ላይ ብዙም አይታይም ነው ያሉን። አንድ ሰው ከለር ብላይንድ መሆኑ ወይንም ቀለማትን የመለየት ችግር እንዳለበት ሌላ የአይን ብርሃን ችግር ከሌለበት በትክክል ማየት የሚችል ከሆነ ቀለማት መለየት ችግር እንዳለበት ሁሉም ሰው ሊያውቀው ይችላል። ሳያውቀው ሊኖር ይችላል። በምንድን ነው ከምርመራ ውጪ አንድ ግለሰብ ሊያውቅ ሊረዳ የሚችለው? አሁ የጥሩ ጥያቄ ነው። ከለር ብላይንድነስ ካለ ይሄ ከልጅነት ጀምሮ የሚኖር ችግር ስለሆነ ልጆች ከለር ቪዥን ስክሪኒንግ ካልተደረገላቸው እስኪያድጉ ድረስ ይህ ችግር እንዳለባቸው ላያውቁ ይችላሉ። ብዙ ትምህርት ቤቶች በተለይ ባደጉ ሀገሮች ይሄ የእይታ ስክሪን ማድረግ ከለር ቪዥንን ጨምሮ ያካትታል። በዚህ ምክንያት ማለት ነው አያ እነዚህ ልጆች በትምህርት ጋር ተያይዞ ከለር ጋር የተያያዙ ቪዥዋል ታስኮች ወይም ትምህርቶችን የመረዳትና የመገንዘብ ችግር ሊያጋጥማቸው ይችላል። እነሱም ያለባቸውን ችግር ስለማያውቁ ወላጆቻቸውን የማሳወቅ ምድል ላይኖራቸው ይችላል። በልምድም እንዳየነው አንዳንድ ሰዎች ካደጉ በኋላ ካደጉ በኋላ ቴሌቪዥን በሚጠይቁ በተለያየ ፕሮፌሽናል ሙያዎች ምክንያት ቴስት ሲደረጉ ነው። ካደጉ በኋላ ኮሌጅ ጨርሰው ሁላ ሊሆን ይችላል ቴሌቪዥን ችግር እንዳለበት እንዳለባቸው የሚያውቁት እንግዲህ አንድ ሰው ቀለማትን በቅጡ ለመለየት ችግር እንዳለበት በምርመራ የሚታወቅ ከሆነ ቅድም ቀለማቱን ገልጠዋል። በምልክት ደረጃስ የሚታዩአሉ? ብጫ፣ ቀይ ወይም አረንጓዴን የትኞቹን ቀለማት ብቻ ለይቶ አለማየት ይችላል አንድ ሰው? እንደ ህመሙ አይነት የችግሩን መሰረቶች ያስረዱን። አሁ ሶስቱ መሰረታዊ ቀለም አይነቶች የሰው አይን የሚያቸው ትራክሮማት ይባላል። ሶስት አይነት ቀለሞች ማየት ይችላል። የሰው እንስሳት መስዳ እንደዚህ ናቸው ማለት አይደለም። አንዳንድ እንስሳቶች አንድ ቀለር ብቻ የሚያያሉ ሁለት የሚያየዋለ የሰው ልጅ ግን ሶስት ከለር ያያል። እነዚህም ቀይ፣ አረንጓዴና ሰማያዊ ናቸው እና ጉድለቶቹ ሶስቱንም ከለር ያለ ማየት ችግር በጣም በጣም በጣም ሬድ እና እንደዛ ማየት የማይችሉ ሰዎች በአጠቃላይ እንደዚህ ከለር ብቻ ሳይሆን የማየት ችሎታቸውን ራሱ በጣም የደከመ ነው የሚሆነው። አብዛኛው ሰው ግን አሁን ቅድም ከጠቀስ ናቸው ስምንት ፐርሰንት ውስጥ ሬድ ግሪን የሚባለው ወይንም ቀይ አረንጓዴ የሚባለው የከለር የማየት ችግር ነው። ከዛ ቀጥሎ ደግሞ ብሉ የሎም ይባላለ። ሰማያዊ እና ቢጫ የእነዚህ ኮምቢኔሽኖች ናቸው። ሬድ ግሪን የሚባለው ግን በአብዛኛው እሱ ነው። ግን አንዳንዴ በጣም ሬር ከሆነ ሁኔታ ደግሞ ቀይና አረንጓዴ አለማየት፣ ዋናው በብዛት የሚታየው እሱ ነው። ሰማያዊና የቢጫን ደግሞ በሁለተኛ ደረጃ የሚገኘው አውስ ነው፣ ብሉ የሎ የምንለው ማለት ነው። በሶስተኛ ደረጃ የምንፈርጀው ምንም ከለር የማያዩ ደግሞ እነዚህ ከለርጋታ ያይዘ ብቻ ሳይሆን የእይታ የምለው ችግርም ይኖራቸዋል። እንደዚህ አብዛኛው ቀድሞኑ በተፈጥሮ ጂን የሚባለው ይሄ የዘራረግን የሚከተልና የሰዎችን ውስጣዊ ሁኔታ የሚወስን ተፈጥሮ መጓደሉ ከሆነ የሚያመጣው ይሄ ችግር በሕክምና ሊረዳ የሚችል ነው ወይስ፣ አንድ ሰው ቀለማትን በወጉ የመለየት ችግር ካለበት ሊደረግ ምንም ነገር የለም፣ ይታከማል ወይ? ጥሩ እንግዲህ፣ ምንድን ነው፣ የሰው አይን ውስጥ ብርሃን የሚያዩ ሴሎች አሉ። እነዚህ ኮንስ ይባላሉ። ቀን ቀን ብርሃን የምናይ ከለር የምናይባቸው እና እነዚህ ኮኖች ሶስት አይነት ከለር እንዲያዩ ሶስት ፎቶ ፒግመንት የሚባሉ ፕሮቲኖች አሉ እና እነዚህ ፕሮቲኖች ለማመንጨት የሚያስፈልጉትን ኮዶች የሚያስተላልፉ ጂኖች አሉ። እነዛ ጂኖች ላይ መዛባት ሲፈጠር እነዛ ፒግመንቶች ሳይፈጠሩ ይጠሩ እና ዲፌክቱ ይኖራል። ለምሳሌ ሬድ ግሪን ያልነው ላይ ወንዶች ላይ ኤክስ ክሮሞዞም የሚባል አለ። ወንዶች ላይ ኤክስ ዋይ ነው፣ ሴቶች ላይ ኤክስ ኤክስ ነው። ስለዚህ እነዛ ኤክስ ክሮሞዞም ሪሌትድ የሆነ ችግር ስለሆነ ወንዶች ላይ ብቻ የሚከሰተው በዛ ምክንያት ነው። አሁን ከለር ዊዥን ከለር የማየትን ችግር በአሁኑ ወቅት በሕክምና የመለወጥ ሕክምና የለም። እንግዲህ ወደፊት ይህ ጂን ቴራፒ የምንለው አሁን ብዙ ሪሰርች የሚሰራበት ነው። ለከለር ቪዥን ብቻ ሳይሆን ለብዙ በሽታዎች ካንሰርን ጨምሮ ብዙ ጥረት መልካም፣ በዚያ ረገድ ተስፋ ይኖር ይሆናል እያሉ ነው። ዶክተር ትልቅ ሰው ለመሆኑ አይናችን ቀለሞችን የሚለየው እንዴት ነው? አንድ ቀለም የለየት ችግር ያለበት ሰውና የሌለበት ሰው ውስጥ እንዴት ይነጻጸራሉ? ጥሩ ቀለም ለማየት እንግዲህ የአይናችን ውስጥ ይ እንደገለጽኩት ለዚህ ስራ አገልግሎት የሚሰጡ ሬቲና የምንለው ክፍል ውስጥ ኮን የሚባሉት ሶስት አይነት ኮን ሴሎች አሉ ሶስቱ መሰረታዊ ወይም ፕራይማሪ ቀለሞች የምንላቸው ቀይ፣ አረንጓዴ እና ሰማያዊ ናቸው። ሌሎቹ ቀለሞች በሙሉ በየዙሪያችን የምናያቸው የተለያዩ ቀለሞች የእነዚህ ሶስቱ መሰረታዊ ፕራይማሪ ቀለሞች ቅልቅል የሚፈጠሩ ናቸው። ስለዚህ እነዚህ ሶስቱን ቀለሞች ማየት የሚችሉ ሴሎች አሉ፣ አይናችን ሬቲና ውስጥ። ስለዚህ አንድ ጤነኛ የሆነ ከለር ቪዥን ያለው ሰው እነዚህ ሶስቱን ከለሮች ማየት የሚችሉ ኮን ሴሎች ካሉት ከለርን ሙሉ ለሙሉ ማየት ይችላል ማለት ነው። እና ለምሳሌ አንድ ነገር ቀይ ነው የሚባለው ነጭ ላይት ሲያርፍበት ቀይ ከለር ሊያንጸባርቃል አንድ እቃ ወይም አንድ ነገር አረንጓዴ ነው የሚባለው ደግሞ ነጭ ቀለም ሲያልፉበት አረንጓዴ ቀለም ይመልሳል። ሰማያዊም ደግሞ እንደዚሁ እና አንድ ኖርማል ከለር ቪዥን ያለው ሰው እነዚህ ሶስት መሰረታዊ ሴሎች ፋንክሽን እስካረጉ ድረስ እነዚህም ሶስት ከለሮች እና ከእነዚህ ሶስት ከለሮች ቅልቅል የሚመለክትን ማንኛውም አይነት ከለር በደንብ ያያል ማለት ነው። ከለር ብላይንድነስ ያለበት ሰው ግን ለምሳሌ ሬድ ግሪን ከለር ብላይንድነስ ያለበት ሰው ወይንም ቀይን በደንብ ማየት የማይችል ማለት ነው። ምን ይፈልጋል? ሁለት አይነት ነው። ለምሳሌ ከለር ብላይንድነስ ራሱ እንትን አለው፣ ዲግሪ አለው። አንደኛው አኖማሊ ይባላል። ሙሉ ለሙሉ ማየት አይችልም፣ ግን ሙሉ ለሙሉ ያንን ከለር የማየት ችሎታውን አለጣም ማለት ነው አንዳንዶች ደግሞ ሙሉ ለሙሉ ያንን ከለር ማየት የማይችሉ በፍጹም ማለት ነው። ስለዚህ አኖ ማለት ሲሆኑት በዛ የሚሉት እነሱ ናቸው። ኖርማል ከለር ዝግን ያላቸው ሰዎች ማየት የሚችሉትን ከለር እነሱ በብዛት ቀለሙ በጣም ኢንቴንስ ካልሆነ በስተቀር ሊያዩት አይችሉም። ሊያዩት አይችሉም ስንል ሌላ ቀለም ተመስሎ ይታያቸዋል። አዎ ግራጫ ነገር ይታያቸዋል፣ ሬድ ወይም ግሪን ከማየት ፋንታ ማለት ነው። ቀጣዩ ቅንብር ደግሞ ሳምንታዊው የአፍሪካ ነክ ጉዳዮች ነው። የዩናይትድ ስቴትስ ባለስልጣናት የካሜሮን ተገንጣይ ቡድን በምዕራቡ የሀገሪቱ ቀጠና የሚያካሂደውን አመጽ በመደገፍ የተጠረጠሩ ሶስት ትውልደ ካሜሮናዊ አሜሪካውያንን በቁጥጥር ስር መዋሉን የካሜሮን መንግስት አወድሷል። ከሳምንት በፊት በቁጥጥር ስር የዋሉት ሶስቱ ግለሰቦች በውጭ ሀገር ለሚገኙ ሰዎች እገታ ጅምላ እንዲሁም ጅምላ ጨራሽ መሳሪያ የሚውል ገንዘብ አሰባስበዋል በሚል ከዩናይትድ ስቴትስ የፍትህ መስሪያ ቤት ክስ ቀርቦባቸዋል። የካሜሩን መንግስት ላለፉት አራት ዓመታት በዩናይትድ ስቴትስ እና የአውሮፓ መንግስታትን ከሀገር ውጭ ሆነው የሚንቀሳቀሱ ተገንጣዮችን በቁጥጥር ስር እንዲያውሉ ሲጎተጉት ቆይቷል። ሞኪ ኤድዊን ኬንዲዜካ ከያውንዴ ያቀረበንን ዘገባ ቆንጅት ታየ ለአፍሪካ ነክ ጉዳዮች አሰናድተዋለች። የዩናይትድ ስቴትስ የፍትህ ሚኒስቴር ምዕራብ ካሜሩን ውስጥ እየተካሄደ ላለው ሁከት ድጋፍ በመስጠት የተጠረጠሩ ሰዎች ላይ ክስ ለመመስረት መወሰኑ እፎይታ እንደሰጣት ካሜሩን አስታውቃለች። የካሜሩን መንግስት ኃይሎች በምዕራቡ ክፍለ ግዛት ከሚንቀሳቀሱት ተገንጣይ ቡድኖች ጋር ላለፉት አምስት ዓመታት ሲዋጋ ቆይቷል። ጃን ቢሊ ኤኮ የካሜሩን የውጭ ግንኙነቶች ሚኒስቴር ዋና ተቆጣጣሪ ናቸው። ሶስት ትውልደ ካሜሩን የአሜሪካ ዜጎች መታሰራቸው ለተገንጣይ እንቅስቃሴው ድጋፍ የሚሰጡ ሰዎች አሜሪካ ውስጥ ያሉ መሆኑን የዩናይትድ ስቴትስ መንግስት መረዳቱን ይጠቁማል ብለዋል። እኛ ጠንቃቃና ንቁ መሆናችንን እንቀጥላለን። ምክንያቱም ክሱ ምናልባትም የአሜሪካ ባለስልጣኖች ለተገንጣዮች ድጋፍ በሚያደርጉት ላይ እርምጃ እንዲወስዱ ለማሳመን መንግስታችን ባለመሰልቸት የሚያደርገው የፍርድ ሂደት ሶስተኛ ምዕራፍ ሊሆን ይችላል። ስለዚህ የፍርድ ሂደቱና ውሳኔውን እየጠበቅን ነው። በዚህ የክስ መዝገብ ላይ ያልተጠቀሱ ብዙና ሌሎች ተባራሪ ሴረኞችና ግብረ አበሮች በዩናይትድ ስቴትስና በሌሎች ቦታዎችም አሉ። ዩናይትድ ስቴትስ የሚገኙ ትውልደ ካሜሩን ጠበቆች ለተገንጣይ ቡድኖቹ ሁከት ድጋፍ በመስጠት የተጠረጠሩ ሁለት መቶ ካሜሩናውያንና ትውልደ ካሜሩን አሜሪካውያንን መክሰሳቸውን ገልጸዋል። ሁለቱን በአመዛኙ የእንግሊዝኛ ተናጋሪዎች የሚበዙባቸው የካሜሩን ክፍለ ግዛቶች ከፈረንሳይኛ ተናጋሪው ክፍል ለመገንጠል የተነሱ ታጣቂ ቡድኖች ውጊያቸውን የጀመሩት እንደ አውሮፓውያን አቆጣጠር በ2017 ማለትም ከአምስት ዓመታት በፊት ነው። ከዚያ ጊዜ ጀምሮ አሉ። የካሜሩን የውጭ ግንኙነቶች ሚኒስቴሩ ባለስልጣን ካሜሩን ወዳጆቿ የሆኑ ሀገሮች በሀገሮቻቸው ባሉ ለተገንጣይ ንቅናቄው ድጋፍ የሚሰጡ ሰዎች ላይ እርምጃ እንዲወስዱላት ስትወተውት ቆይታለች። እናም ልክ የዛሬ ሳምንት ሰኞ እንደ አውሮፓውያን አቆጣጠር ኅዳር 28 ቀን የዩናይትድ ስቴትስ የፍትህ ሚኒስቴር ክላድ ቺ ላ፣ ኔስቶር ላንግሚ እና ፍራንሲስ ቺ በሚባሉ በአርባዎቹ ዓመታት ዕድሜ ውስጥ የሚገኙ ትውልደ ካሜሩን የአሜሪካ ዜጎች ላይ ክስ መመስረቱን ይፋ ያደረገ። ሶስቱ በእስር ላይ የሚገኙት ሰዎች ካሜሩን ውስጥ ሰዎችን ለመጥለፍና በጅምላ ጨራሽ የጦር መሳሪያዎችን ለመጠቀም ለታቀዱ ሴራዎች ቁሳዊ ድጋፍ ለመስጠት በማሴር ወንጀል ክስ ተመስርቶባቸዋል። ተከሳሾቹ ለዚሁ ተግባር በመዋጮ መልክ ከሰበሰቡት ከ350 ሺህ ዶላር የሚበልጥ ገንዘብ ሌላ ካሜሩን ውስጥ ሰዎች ጠልፎ ማስለቀቂያ እንዲጠየቅ ከሌሎች ጋር ሆነው ማሴራቸውን የዩናይትድ ስቴትስ የፍትህ ሚኒስቴር ተናግረዋል። የተጠለፉባቸውን ዘመዶቻቸውን ለማስለቀቅ ገንዘብ እንዲከፍሉ የተደረጉ የዩናይትድ ስቴትስ ዜጎች እንዳሉና የከፈሉት ገንዘብ ለተገንጣዮቹ እንቅስቃሴ ማካሄጃ እንደዋለ ሚኒስቴሩ ጨምሮ አብራርቷል። በካሜሩን ከሚንቀሳቀሱት ከዋናዎቹ ተገንጣይ ቡድኖች መካከል አንዱ የሆነው የአምባዞኒያ ገዢ ምክር ቤት አላቀባይ ካፖ ዳንኤል በሰጡት አስተያየት ደግሞ የዩናይትድ ስቴትስ አቃቢ ሕግ ለፍርድ ቤት ያቀረበውን የክስ ፋይል መርምረነዋል። ከዚህ ቀደም ገንዘብ ለማግኘትና የአምባዞኒያ ኃይሎች ለራሳቸው ጥቅም ሲሉ የሚደረግ እገታን ተቃውሞናል። ይህ ጦርነት የውከቱና የወንጀል ተግባራቸውን ሕጋዊ ለማድረግ አምባዞኒያንን ለመጠቀም የሚፈልጉ የወንጀል ቡድኖችና ወንጀለኞች መፈጠር ዋነኛ መንስኤ ነው። በካሜሩን የዩናይትድ ስቴትስ አምባሳደር ክሪስቶፈር ላሞራ ክሱ ከመመስረቱ አስቀድሞ በካሜሩን መንግሥት ቴሌቪዥን በሰጡት ቃል እየተፈጸመ ያለውን ጠለፋና በትምህርት ቤቶች ላይ የሚደርሱ ጥቃቶችን አውግዘዋል። ሰዎች ሁከት የሚቀሰቅሱባቸው፣ ተማሪዎች እንዲገደሉ ሀሳብ የሚሰጥባቸው ቪዲዮዎች አይቻለሁ። እናም ተማሪዎች ወደ ትምህርት ቤት እንዳይሄዱ ማድረግ ማህበራዊ ጉዳዮችን ለመፍታት ትክክለኛ አቀራረብ የሆነ ይመስላል፣ ግን አይደለም። በዲያስፖራ ያሉ ሰዎች ዩናይትድ ስቴትስም ሆነ በሌላ ቦታ ሆነው ላለፉት ዓመታት የሁከት ጥሪ ሲያቀርቡ የነበሩ ማቆም አለባቸው። ይህ ጥያቄ የለውም። ሶስቱ ተከሳሾች የቀረቡባቸውን ክሶች በመፈጸም ጥፋተኛ ሆነው ከተገኙ ቁሳዊ ድጋፍ መስጠት በሚለው የወንጀል ክስ እስከ 15 ዓመት የተጠለፉ ሰዎችን ለማስለቀቅ ገንዘብ በመቀበል እስከ ሶስት ዓመት በሕገወጥ መንገድ የተገኘ ገንዘብ ለማዘዋወር በማሴር ወንጀል ደግሞ እስከ 20 ዓመት የሚደርስ እስራት ቅጣት ሊፈረድባቸው እንደሚችል ተመልክቷል። ወደ ተከታዩ ዘገባ ስናልፍ ከዩናይትድ ስቴትስ ፍሎሪዳ እስከ ቻይና እንዲሁም እስከ ደቡብ ሱዳን ድረስ የአየር ንብረት ለውጥ በሰው ልጆች ላይ እጅግ አስከፊ የሆነ ጉዳት እያስከተለ ነው። በዚህ ዙሪያ ጀስቲን ካንዛዲያን ያሰናዳችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። በምስራቅ አፍሪካ ሪከርድ የሰበረ ድርቅ፣ በደቡብ አፍሪካ የመሬት መንሸራተት እንዲሁም ደግሞ በናይጄሪያ ጎርፍ የተደራረቡት በአየር ንብረት ለውጥ ሳቢያ መሆኑን ባለሙያዎች ይናገራሉ። ቺኒሬ ጆንሰን ነጋዴ ናቸው። ቤቴ በጎርፍ ተጥለቅልቋል። ሰዎች የተንገላቱ ነው። ምንም አይነት የመጠጥ አቅርቦት እንዲሁም መብራት የለም። እንደውም ሁኔታዎች እጅግ አስከፊ ናቸው። የአየር ንብረት ለውጥ ባለሙያዎች የመሬት መንሸራተት፣ ድርቅና ጎርፍ በከፍተኛ ሁኔታ የንጹህ ውሃ አቅርቦት ላይ ጫና ያስከትላሉ ይላሉ። በጣም ብዙ ነገር ነው ያጣሁት ወደ ሶስት መቶ የሚጠጉ ፍየሎችና አምሳ ግመሎች ሞተው ብኛል። አሁንም እየሞቱብኝ ነው። የተራቆተ በመጣ የእርሻ መሬት ሳቢያ በተስፋፋው መፈናቀል ላይ የውሃ ወለድ በሽታዎች ጫና እንደሚጨምርም ያመላክታል። ወይዘሮ ሀሊማ ኢብራሂም ሙዴታ ከሶማሊያ የተፈናቀሉ ናቸው። ይህን የመሰለ ድርቅ ከዚህ ቀደም አይቻል አውቅም። ልጆቻችን የሚሰሩበት የላቸውም። ነገር ግን አላህ ድርቁን እናልፈው ዘንድ እንዲረዳን እንጸልያለን። ሪፖርቶች በአፍሪካ ቀንድ ባለፉት አርባ ዓመታት ታይቶ የማይታወቅ አይነት ድርቅ እንደመጣ ያመላክታሉ። በኬንያ ዳዳብ የስደተኞች መጠለያ ባለፈው ክረምት የደረሱ ህጻናት በምግብ እጥረት እየተሰቃዩ ነው። ነገር ግን ያለባቸው የጤና ስጋት ይሄ ብቻ እንዳልሆነም የዳዳብ ሆስፒታል የህክምና ዳይሬክተር ይናገራሉ። ሁለት ሶስተኛዎቹ ወደ ሐኪም ቤት የሚመጡ ታማሚዎች፣ በተለይም ደግሞ ህፃናት በአስከፊ ሁኔታ የምግብ እጥረት አጋጥሟቸዋል። ከመተንፈሻ አካላት ጋር በተያያዘም እጅግ ብዙ ሰዎችን እያየን ነው። ተቅማጥም እንዲሁ። እስካሁን ምንም የተረጋገጠ ኮሌራ የለም። ነገር ግን በሶማሊያ ወረርሽኙ በመከሰቱ በከፍተኛ ስጋት ነው ያለ ነው። የኩፍኝ ወረርሽኝም ተነስተዋል። አሁን ወደ ሆስፒታል የሚመጡ እድሜያቸው እስከ 29 የሚደርሱ ሰዎችን እየከተብን ነው። የዓለም የሜትሮሎጂ ተቋም እንደ ኤሮፓን አቆጣጠር በ2030 250 ሚሊየን ህዝብ በአየር ንብረት ለውጥ የተነሳ ጉዳት እንደሚደርስበት የተነበየ ሲሆን የመንግስታቱ ድርጅትም ከግማሽ በላይ የሚሆኑ አፍሪካውያን ከአየር ንብረት ለውጥ ጋር ተያይዞ የሚመጣ አደጋ የሚጠቁም ማስጠንቀቂያ ስለሌላቸው ለጉዳቱ በከፍ ተከታዩ ሳምንታዊ የስፖርት መሰናዷችን ነው። ኬኔዲ አባተ እንደሚከተለው አሰናድቶታል። የፊፋ የዓለም ዋንጫ የሩብ ፍጻሜ የተፋላሚ ሀገራት እየተለዩ ነው። የመጨረሻ 16ቱን ከተቀላቀሉ ብሔራዊ ቡድኖች ውስጥ የሩብ ፍጻሜ የተፋላሚዎችን ለመለየት ቅዳሜና እሁድ በተካሄዱ የጥሎ ማለፍ ጨዋታዎች አራት ብሔራዊ ቡድኖች ወደ ሩብ ፍጻሜ አልፈዋል። ቅዳሜ ኔዘርላንድስ ዩናይትድ ስቴትስን ሶስት ለአንድ አርጀንቲና ደግሞ አውስትራሊያን ሁለት ለአንድ በማሸነፍ የመጨረሻ ስምንቱን ተቀላቅለዋል። ሁለቱ ቡድኖች በሩብ ፍጻሜው እርስ በርስ ይገናኛሉ። እሁድ እለት በተካሄዱ ጨዋታዎች ደግሞ ፈረንሳይ ፖላንድን ሶስት ለአንድ እንግሊዝ ደግሞ ሴኔጋልን 3 ለዜሮ በመርታት ወደ ሩብ ፍጻሜው ያለፉ ሲሆን ሁለቱ ቡድኖች በሚያደርጉት ግጥሚያ ወደ ግማሽ ፍጻሜ የሚያልፈው ሀገር ይለያል። የአፍሪካ ሻምፒዮኗ ሴኔጋል በመጀመሪያው አጋማሽ ጥሩ እንቅስቃሴ ብታደርግም የእንግሊዙ ግብ ጠባቂ ፒክፎርድ ካዳናት የዲያ ሙከራ ውጭ ለግብ የቀረበ ሙከራ ማድረግ አልቻለችም። በማጥቃት የተሳካላት እንግሊዝ በአንጻሩ አራት ኢላማዎችን የጠበቁ ሙከራዎችን አድርጋ ሶስቱን ወደ ግብ ቀይራለች። በዓለም ዋንጫው ድንቅ ብቃቱን እያ ያሳየ የሚገኘው ምባፔ በነገሰበት የፈረንሳይና ፖላንድ ጨዋታ ወጣቱ አጥቂ ሁለት አስደናቂ ግቦችን ከማስቆጠር በተጨማሪ ዢሩ ያስቆጠራትን ኳስም አመቻችቶ ማቀበል ችሏል። ቅዳሜና እሁድ ወደ ሩብ ፍጻሜ በማለፍ የመጨረሻ ስምንቱን የተቀላቀሉ አራት ቡድኖች ከየምድባቸው አንደኛ ሆነው ያለፉ ናቸው። ዛሬና ነገ በሚካሄዱ ጨዋታዎች ደግሞ ሩብ ፍጻሜውን የሚቀላቀሉ ቀሪ አራት ብሔራዊ ቡድኖች ይለያሉ። እንግሊዛዊው የፊት መስመር ተጫዋች ራይም ስተርሊንግ የቤተሰቡ ቤት በዘራፊዎች በመሰበሩ ምክንያት የዓለም ዋንጫውን አቋርጦ ወደ አገሩ ተመልሷል። ቤተሰቦቹ በቤት ውስጥ እንዳሉ የታጠቁ ዘራፊዎች ቤቱን ሰብረው መግባታቸውን ተከትሎ ራይም ስተርሊንግ በኳታር የሚገኘውን የእንግሊዝ የዓለም ዋንጫ ቡድን ትቶ ወደ ለንደን መመለሱን የስፖርት መገናኛ ብዙሀን ዘግበዋል። የቡድኑ አሰልጣኝ ጋሬስ ሳውዝጌት ትናንት እሁድ ሴኔጋልን 3 ለዜሮ አሸንፈው ወደ ሩብ ፍጻሜ ከተቀላቀሉ በኋላ ዜናው እንደሆነ አረጋግጠዋል። ሰውዝ ጌት ከጨዋታው በኋላ በሰጠው አስተያየት አንዳንድ ጊዜ እግር ኳስ በጣም አስፈላጊ ነገር አይደለም፣ ቤተሰብ ቅድሚያ ሊሰጠው ይገባል ብሏል። አክሎም ስተርሊንግ ወደ ካታር ተመልሶ ቅዳሜ ከፈረንሳይ ጋር ለሚደረገው ግጥሚያ ይደርስ እንደሆን አላውቅም ሲል ተናግሯል። የስተርሊንግ መኖሪያ ቤት በታጠቁ ዘራፊዎች የተሰበረው ቅዳሜ ምሽት እንደሆነ ታውቋል። ይሁን እንጂ ዘራፊዎቹ ስለፈጸሙት ድርጊት እስካሁን በይፋ የታወቀ ነገር የለም። የቼልሲው አጥቂ ስተርሊንግ ህዳር 23 በግል ጉዳይ ጉዳይ ወደ እንግሊዝ ከተመለሰው የአርሰናሉ ተከላካይ ቤን ዋይት በመቀጠል ብሔራዊ ቡድኑን ለቆ ወደ ሀገሩ የተመለሰ ሁለተኛው ተጫዋች ነው። ፈረንሳዊቷ ፍራፓር የወንዶችን የዓለም ዋንጫ ጨዋታ በመዳኘት የመጀመሪያዋ ሴት በመሆን ታሪክ ሰርታለች። ሐሙስ ዕለት በአልባይት ስታዲየም የተካሄደውን የጀርመንና የኮስታሪካን የመጨረሻ የምድብ አምስት ጨዋታ በመምራት ስቴፋኒ ፍራፓር በወንዶች የዓለም ዋንጫ ውድድር የዳኘች በታሪክ የመጀመሪያዋ ሴት ሆናለች። የመሃል ዳኛዋ ፍራፓር ጨዋታውን ከረዳቶቿ ብራዚላዊቷ ኒውዛና ከሜክሲኮዋ ካረንዲያዝ ጋር የመራች ሲሆን የዓለም ዋንጫ ጨዋታ በሶስት ሴት ዳ ጉዳኞች ሲመራ በዘጠና ሁለት ዓመታት ታሪኩ የመጀመሪያው ነው። ፍራፓር ለዓለም ዋንጫው ዳኝነት ከመመረጧ በፊትም ቢሆን የወንዶችን ጨዋታ በመዳኘት ትልቅ ልምድ አላት። እንደ ጎርጎሮሳውያኑ በ2019 የፈረንሳይ ሊግ አንድ ጨዋታን በመምራት የመጀመሪያዋ ሴት ዳኛ፣ እንዲሁም ከአንድ ዓመት በኋላ የወንዶች ሻምፒየንስ ሊግ ጨዋታን በመምራት ቀዳሚዋ ሴት መሆንም ችላለች። ፊፋ ስድስት ሴት ዳኞችን ለዓለም ዋንጫ ወደ ካታር እንደሚያቀኑ መግለጹ ይታወሳል። ፍራፓር ሜክሲኮ ከፖላንድና ፖርቱጋል ከጋና ጋር ባደረጉት ጨዋታ ላይም አራተኛ ዳኛ ሆና መርታለች። በዋና ዳኝነት በመራችው የጀርመንና ኮስታሪካ ጨዋታ የአራት ጊዜ የዓለም ሻምፒዮኗ ጀርመን አራት ለሁለት ብታሸንፍም ከምድቧ ግን ማለፍ አልቻለችም። በመጨረሻም ከዓለም ዋንጫ ዜናዎች ወጥተን ወደ አትሌቲክስ ስንሻገር በቫለንሲያ ማራቶን አትሌት አመኒ በሪሶ የርቀቱን ሶስተኛ ፈጣን ሰዓት በማስመዝገብ አሸንፋለች። ትናንት እሁድ ህዳር 25 በስፔን ቫለንሲያ በተካሄደው የዓለም አትሌቲክስ የፕላቲኒየም ደረጃ የማራቶን ውድድር ኢትዮጵያዊቷ አትሌት አመኒ በሪሶ የስፍራውንና የኢትዮጵያን ክብረ ወሰን በመስበር በአንደኝነት ማሸነፍ ችላለች። አትሌቷ ርቀቱን ያጠናቀቀችበት ሁለት ሰዓት ከ14 ደቂቃ ከ 28 ሰከንድ የዓለም ሶስተኛው የማራቶን ፈጣን ሰዓት ሆኖ ተመዝግቧል ባለፈው ነሐሴ ወር የሜክሲኮ ከተማ ማራቶንንም በድል ያጠናቀቀችው የ31 ዓመቷ አትሌት አመኒ ከትናንቱ የቫለንሺያ ድሏ በኋላ በሰጠችው አስተያየት ዛሬ ያሳካሁትን ማመን አልቻልኩም ስፍራው አየሩ ህዝቡ ሁሉም ነገር ድንቅ ነበር በጣም ተደስቻለሁ ማለቷን የዓለም አትሌቲክስ መረጃ ያሳያል ውድድሩን በአንደኝነት ታሸንፋለች በሚል ከፍተኛ ቅድመ ግምት ተሰጥቷት የነበረችው የ10 ሜትር የዓለም ሻምፒዮኗ አትሌት ለተሰንበት ግዳይ ደግሞ ሁለት ሰዓት ከ16 ደቂቃ ከ48 ሰከንድ በመግባት የራሷን ፈጣን ሰዓት በማስመዝገብ የቫሌንሲያውን ማራቶን በሁለተኝነት አጠናቃለች። ኬንያዊቷ ሼላ ቼፕኪሩይ ሌላኛዋን ኢትዮጵያዊት ታዱ ተሾመን አስከትላ በመግባት ሶስተኛ ደረጃን ይዛ አጠናቃለች። በወንዶች ምድብ ደግሞ ኬንያዊው ኬልቪን ኪፕቱም እንደ አትሌት አመኒ ሁሉ የዓለም ሶስተኛውን ፈጣን የማራቶን ሰዓት በማስመዝገብ ውድድሩን በአንደኝነት አጠናቋል። ኬኔዲን ለስፖርት ዘገባው እናመሰግናለን። በማቀናበር አብሮኝ ከቆየው ኤልያስ አስማረ ጋር ሳስተናግዳቸው ያመሻው የቆየ ነበርኩ። ሰላም፣ ደና ደሩ Bibibu biyu wa, Bibibu biyu wa.